ትንቢተ ኢሳይያስ ምዕራፍ ሰላሳ ሶስት አንተ ሳትጠፋ የምታጠፋ በአንተም ላይ ወንጀል ሳይደረግ ወንጀል የምታደርግ ወዮልህ! ማጥፋትን በተውህ ጊዜ ትጠፋለህ፣ መወንጀልንም በተውህ ጊዜ ይወነጅሉሃል። አቤቱ ማረን፣ አንተን ተማምነናል። ጠዋት ጠዋት ክንድ፣ በመከራም ጊዜ ማዳን ሆነን! ከፍጅት ድምፅ ወገኖች ሸሹ፣ በመነሣትህም አሕዛብ ተበተኑ። አንበጣ እንደሚሰበሰብ ምርኮአችሁ ትሰበሰባለች፣ ኩብኩባም እንደሚዘልል ሰዎች ይዘልሉበታል። እግዚአብሔር በአርያም ተቀምጦአልና ከፍ ከፍ አለ፤ ጽዮንን በፍርድና በጽድቅ ሞላት። የዘመንህም ጸጥታ የመድኃኒት ብዛት ጥበብና እውቀት ይሆናል፤ እግዚአብሔርን መፍራት መዝገቡ ነው። እነሆ ኃይለኞቻቸው በሜዳ ይጮኋሉ የሰላም መልእክተኞች መራራ ልቅሶ ያለቅሳሉ። መንገዶች ባድማ ሆኑ፣ ተላላፊም ቀረ። እርሱም ቃል ኪዳንን አፈረሰ፣ ከተሞችንም ናቀ፣ ሰውንም አልተመለከተም። ምድሪቱ አለቀሰች፣ ከሳችም። ሊባኖስ አፈረ፣ ጠወለገም። ሳሮን እንደ ምድረ በዳ ሆነ፣ ባሳንና ቀርሜሎስ ቅጠላቸውን አረገፉ። አሁን እነሣለሁ፣ ይላል እግዚአብሔር። አሁን እከብራለሁ፣ አሁን ከፍ ከፍ እላለሁ። ገለባን ትፀንሳላችሁ፣ እብቅንም ትወልዳላችሁ። እስትንፋሳችሁ የምትበላቸው እሳት ናት። አሕዛብም እንደ ተቃጠለ ኖራ ተቈርጦም በእሳት እንደ ተቃጠለ እሾህ ይሆናሉ። እናንተ በሩቅ ያላችሁ የሠራሁትን ስሙ፣ እናንተም በቅርብ ያላችሁ ኀይሌን እወቁ። በጽዮን ያሉ ኀጢአተኞች ፈሩ፣ መንቀጥቀጥ ዝንጉዎችን ያዘ። ከምትበላ እሳት ጋር መኖርን የሚችል ከእኛ ማን አለ? ለዘላለም ከምትነድድ እሳት ጋር መኖርን የሚችል ከእኛ ማን አለ? በጽድቅ የሚሄድ ቅን ነገርን የሚናገር፣ በሽንገላ የሚገኝ ትርፍን የሚንቅ፣ መማለጃን ከመጨበጥ እጁን የሚያራግፍ፣ ደም ማፍሰስን ከመስማት ጆሮቹን የሚያደነቁር፣ ክፋትንም ከማየት ዓይኖቹን የሚጨፍን ነው። እርሱ ከፍ ባለ ስፍራ ይቀመጣል ጠንካራም ዐምባ መጠጊያው ይሆናል፤ እንጀራም ይሰጠዋል፣ ውሃውም የታመነች ትሆናለች። ዐይኖችህ ንጉሥን በውበቱ ያዩታል፤ እነርሱም በሩቅ ያለች ምድርን ያዩአታል። ልብህም ጸሐፊ ወዴት አለ? መዛኝስ ወዴት አለ? ግንቦቹንስ የቈጠረ ወዴት አለ? ብሎ የሚያስፈራ ነገር ያስባል። ጨካኝን ሕዝብ ቋንቋው ለማስተዋል ጥልቅ የሆነውንና አንደበቱ ለማስተዋል ጸያፍ የሆነውን ሕዝብ አታይም። የበዓላችንን ከተማ ጽዮንን ተመልከት። ዐይኖችህ የሰላም ማደሪያ ካስማውም ለዘላለም የማይነቀል አውታሩም ሁሉ የማይበጠስ የማይወገድ ድንኳን የሆነውን ኢየሩሳሌምን ያያሉ። እግዚአብሔር በዚያ የሰፉ ወንዞችና የመስኖች ስፍራ ሆኖ ከእኛ ጋር በግርማ ይሆናል። የሚቀዘፉ መርከቦች አይገቡባትም፣ ታላላቆችም መርከቦች አያልፉባትም። እግዚአብሔር ፈራጃችን ነው። እግዚአብሔር ሕግን ሰጪያችን ነው። እግዚአብሔር ንጉሣችን ነው፤ እርሱ ያድነናል። ገመዶችህ ላልተዋል፣ ደቀላቸውንም አላጸኑም፣ ሸራውንም መዘርጋት አልቻሉም። በዚያ ጊዜ የብዙ ምርኮ ብዝበዛ ተከፈለ፤ አንካሶች እንኳ ብዝበዛውን በዘበዙ። በዚያም የሚቀመጥ ታምሜአለሁ አይልም። በእርስዋም ለሚቀመጡ ሰዎች በደላቸው ይቅር ይባልላቸዋል።